የጥበብና የባህል ውዳሴ የእስክንድር ቦጎሲያን መታሰቢያ ባለፈው እሁድ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ሙሉ ቀን የፈጀ ልዩ ጥበባዊ ውሎ የተሰጠ ስያሜ ነው። በመግቢያችን እንደጠቆም ነው ስለ እውቁ ኢትዮጵያዊ ሰአሊ ሕይወትና ስራዎች የተሰናዳው ይህ ዝግጅት ተማሪዎቹን የሙያ አጋሮቹንና ወዳጆቹን ያሳተፈ ነበር። የዛሬ አስር አመት ከዚህ ዓለም በሞት የተለየው ሰአሊ እስክንድር ቦጎሲያን በእጅጉ የተደነቀ የጥበብ ዘዬና የሙዚቃ ፍቅር የህይወት ዘይቤና መንገድ አሳይ ተፈጥሮ በአጠቃላይም የእስክንድርን የህይወት መስኮት በመጠኑ ከፈት አድርጎ ለማሳየት የሞከረ የተለየ መድረክ ነበር። ከመድረኩ ተሳታፊ ኢትዮጵያውያን ታዋቂ ገጣሚና ሀያሲ ሰለሞን ደሬሳ እና እውቅ ሰዓሊና ገጣሚ ከበደች ተክለአብ ናቸው እንግዶቻችን። ሰላምቁ ገጣሚና ሀያሲ ሰለሞን ደሬሳ ቋ ሳሊና ገጣሚ ከበደች ተክለአብ ሁለታችንም ለጊዜያቸው እንግዶች ያመስገን ያለው። በቅድሚያ ከእስክንድር ጋር በነበራችሁ የተለያዩ ገጠመኞች በተለያየ ሁኔታና የተለያየ ዘመን ነው የምትተዋወቁት። እስኪ በመድረኩ ያቀረባችሁትን ሰፊውን ውይይታችንን ሌላ ጊዜ ነው የምናመጣው። ለዚህ ሰዓት ለአድማጮቻችን እንዲደርስ ለቅምሻ ያካፍሎን። ሰለሞን፣ ቀዳሚ ምሽት ውዳሴው ላይ አንተ እንዳልከው ከነበሩት ሰዎች ጋር መካፈል የሞከርኩት አንደኛው የእስክንድር የህይወቱ እድገት የህይወቱ ስልህ እንደ ማንም የሰው ልጅ የኖረው አንደኛ፣ ሁለተኛው ደግሞ ህይወቱ የእሱ ስልህ ነበረ። ያም እንዴት እንደተካሄደለት ማለት ነው። በዚያ አኳያ ሳየ ሆኔ አንደኛው በጣም ጎልቶ የታየኝ በዚህ ጊዜ፣ ከዚህ ቀደም ድሮ ያላየሁት ምን ያህል እድሉ እንደተቃናለት እና አጋጣሚ ሁናቴዎች እንደረዱት ነው። ለምሳሌ በአስራ ዘጠኝ መቶ ሀምሳ አምስት እንደ አውሮፓ አቆጣጠር ለጃንዋሪ ሀያ አምስተኛው ልደት ለደሳውን ዙፋን ላይ መውጣት አንድ ኤክስፖዚሽን ተደርጎ ነበር። አዲስ አበባ ከተማ እንዲያውም ቦታውን አስታውሰዋለሁ። ልጆኜ ወደ ልዕልት ጸሐይ ሆስፒታል ሰፈር ነበር። አሁን ምን የወታደሮች ሆስፒታል ሆነ አልመሰለኝ። የጦር ኃይሎች ሆስፒታል የሚባለው በአሁኑ ሰዓት አዎ፣ እዚያ አካባቢ ነበረ እና ብዙ ሰዎች አቅርበው ነበረ። እሱ በሁለተኛነት ተሸለመ። የመሸለም ግርማዊ ጃንሆይ ቀዳማ ኃይለ ሥላሴ ጋር አደረሰው ሽልማቱን ለመቀበል በዚያው ከራሳቸው ስኮለርሺፕ ሰጡት። እንግሊዝ ሀገር ሄደ እንግሊዝ ሀገር ስዕል ይህንን ያህልም አልነበረም። እስክንድርና ኔ አብረን ነበር የጀመር ነው እና እሱም ከኔ ምንም አይሻልም ነበረ። በኋላ ፓሪስ ደርስ እንዳየሁት እዚያ ደግሞ ሶስት ተማሪ ቤቶች ገባ። የዋናውን የመጨረሻው ስሌድ የሚባለው የታወቀው የእንግሊዞች የስዕል ትምህርት ቤት ነው። ከዚያ የወጣትነት እድሜ ችግር ሁል ጊዜ ወንዶች ሴቶች ካየን ፍቅር መውደቅ እነሱ እኛን ካዩ እድለኞች ከሆን ከእኛ ጋር መፋለግ እና አጋጠመው። ፈረንሳይ ነበረች ልጅቷ እሷን ተከትሎ ፓሪስ ሲሄድ የእድል ጉዳይ ነው። ሎንዶን ቢቀር እንደዚህ የሚዋጣለት አይመስለኝም ነበረ። ፓሪስ ሄደ። እስክንደር ፈረንሳይኛ አያውቅ ነበር። ከቤተሰቡ ጀምሮ ትንሽ እሱም ረዳው፣ ተያይዞ ሄደ። የጥቁር ሰዓሊዎች፣ ጥቁር ጸሐፊዎች፣ ጥቁር ሙዚቀኞች ከአሜሪካ ከአፍሪካም ነበሩ፣ ከናይጄሪያ አንድ ላይ የምንሰበሰብበት የፓሪስ ኑሮ ቡና ቤት ነው። ቡና ቤት አገናኘን። ያ አንድ መንፈሱን አነቃው። ሁለተኛ ነገር ደግሞ እስክንድር ይሄ የተማሪ ቤት ውስጥ ሁሉን ነገር በደረጃ ተከታትሎ መማር የሚሆንለት ልጅ አልመሰለኝም። በዚያን ጊዜ የተማረው እነዚህን ሰዎች በማግኘት ሁለተኛ ደግሞ የፈረንሳይን ታላላቅ ሰዓሊዎች ያን ጊዜ እነ አንድሬ ብረቶን እነ ማክስ ኤርነስትን በማግኘት በማየት አዲስ አበባ። መጀመሪያውን ወደ ኋላ ልመለስ እና ዣክ ጎድቡ የሚባል የፍሬንች ካኔዲያን የካናዳ ፈረንሳዊ አስተምሮት ነበረ። ትንሽ የጎድቡ አስተማሪነት እንዴት እንደሆነ አስታውሳለሁ። እኔንም አስተምሮኛል። የጎድቡ አስተማሪነት ፈቃድ መስጠት ነበረ። እንዲህ አድርግ እንዲህ አድርግ ሳይሆን፣ በለው ነው የሚለው አንተ የራስህን መንገድ እንድትከተል ማበረታታት። አዎ እሱንም ደግሞ ቢሆን እንደ ቀልድ ነው አይልና፣ መጥፎ ስትሰራ ቀጥል ቀጥል አለሆ ነው የሚልል። ትንሽ ይዋጣ ያሁን ተያይዞ አልቀጥል። ይሄው ነው በቃ ትምህርቱና፣ እንዲህ አይነት አስተማሪ ሲያጋጥመው መማር ለሚማር ወጣት በቃ ምን ልበልህ ትልቅ ትልቅ እድል ነው። እኔ ከዚያ በኋላ ወጣሁኝ ከስዕል ውስጥ ምንም የኔ ሰዓሊነት ከንቱ ውዳሴ እንደሆነ ታየኝ። ለግኬ ወጣሁኝ ሁለተኛ አልተመለስኩም። ወደ ስነ ጽሁፉ ገባ አልገባሁም። አዲስ አበባ ሬዲዮ የምትባል አንድ ሬዲዮ ነበረች፣ በኋላ ሬዲዮ ኢትዮጵያ የሆነችው እዚያ ህጅ ተቀጠርኩኝ በቃ እኔ ግጥም ጽፍ ነበረ በእንግሊዝኛም በአማርኛም። ያን ጊዜም ግን እንደ ስራ ምናምን አልታየኝም። ቀልድ ነው። ደግሞ እንዳጋጣሚ ግጥሞቹም የሚታተሙ አልነበሩም አንዳንዶቹ ህግ ለጎደሉ ለጓደኞቼ ግን ለአንዳንዶቹ አጫዋች ሆኛለሁ። ከዚያ ወደ ሬዲዮ ስገባ በቃ ገንዘብ አገኘሁኝ፣ ትንሽ የወጣት አዲስ አበባ ኑሮ መኖር ጀመርኩኝ። አንድ መምህር ፕሮፌሰር ሚካኤል ደስ የሚባል ፍልስፍና የሚያስተምረኝ የነበረ ባክሂድና ፈረንሳይ ሀገር ህግ ተማር አለኝ። እሱ ረዳኝና ፈረንሳይ ኤምባሲ ወስደው ማመልከቻ ገባሁኝ፣ ተቀበሉኝ። ወደ ፈረንሳይ ሀገር ሲሄድ መጀመሪያው ላይ ማንን አገኛለሁ? ሴሌክት ላተ የሚባል ቡና ቤት እስክንድር በጎሲያነን እና እንደ አንተ ድማ በዝና ቃህለሁ አልኩኝ እና ስዕሎችን ላይ ይችላለሁ ጊዜ ሲኖርህ አልኩት። እሺ በደንብ ይቻላል ይቻላል አለ እና ከዚያ ተያይዘን ሄድን። አየሁኝ እጅግም አላስደነቀኝም። እንዴ ይሄ ልጅ እንደ ያዋቂ ቢሆን ስዕል ትቶ የዲሆን እንዴ ብዬ አሰብኩኝ እና ተለያየን። አንድ ዓመት በኋላ የአውሮፓ ተማሪዎች ጀርመን ሀገር ይሰበሰባሉ። ቦን የሚባል ከተማ። ወደዚያ ለመሄድ ባቡር ላይ ስወጣ ቦታ አጥቼ በርም ልከፍት ስል ነጮቹ ትንሽ እየገላመጡኝ ምን አጣበብኝ ከነሱ ጋር ብዬ ስሄድ አንዲት ክፍል ውስጥ ማንን ያለው እስክንድር እንዲያው የነገሰ መስሎ ቁጭ ብሏል። ብቻ አሁን ቦታውን በሙሉ ቢዞት ከአንተ ጋር ልገባ ትፈቅድኛለህ? አልኩት። ግባ ግባ አለኝ። ገባን። ስንጫወት ልጅነት ጥሩ ነው። ወዲያውኑ አብረን እንደተወልደን ወላጆቿል ሆን ደረስ ከዚያ እስክንድር እንግሊዝ ሀገር የመጡትን ልጆች ያውቃቸዋል። ከነሱ ጋር ሲጫወት እኔ ደግሞ አንዲት ወጣት ልጅ ነበረች፣ ከእሷ ጋር ፍቅር የያዘኝ እስክንድር እረሳሁት። ምንም አላስታውሱም ስብሰባ ስለምን እንደነበረ ኢትዮጵያዊት ነች። ከዚያ እሷ ወደ እንግሊዝ ሀገር ተመለሰች። ከዚያ ነው የመጣችው ገብረ ክርስቶስ ደስታ ትልቁ ሰዓሊ፣ ባለቅኔ ጀርመን ሀገር ይማር እንደነበረ አውቃለሁ። ገብረ ክርስቶስን ከአዲስ አበባ ጀምሮ ነው የማውቀው። ዊንጌት አብረን ነበር። እሱ አንድ ሶስት አመት ይቀድመኛል ይመስለኛል፣ ግን በደንብ እንተዋወቃለን። ስዕሎቹን ደግሞ ዊንጌት ሆኖ ሳይሆን እንደወጣ ዩኒቨርሲቲ ኮሌጅ ገባና፣ ጠላውና ወጥቶ ስራ ያዘ መሰለኝ። ፒያሳ ይኖር ነበረ። ቤቱ ሄጄ ልይ ስእልን ብዬው አሳየቶኝ አድናቂው ነበርኩኝ። እንደሆነ ያስኩኝና በል እንግዲህ ገብሬን እንፈልግና አልኩና ሄድ እንደ እድል ሆኖ አንድ ቀን እንኳን አልፈጀብንም፣ አገኘ ነው። ስዕሉን አላሳያችሁም አለን። ለምን እንደሆነ አሁንም አላውቅም። ግጥማ የአማርኛ ግጥም እና እኔ በቃ መንፈሴንም አንጀቴንም አረካው ግጥሙ። እስክንድርም ወደደው መሰለኝ። አይተዋወቁም ነበር፣ ተዋወቁ። በዚህ የተለያየን እንግዲህ። አንዱ እሱ እስክንድር ሲመለስ ይሰራ የነበረውን ሲያሳየኝ አንተ በቃ ዝም ብለህ ድንገት ተነስተህ ሰዓሊ ሆንክ እንዴ ምናምን አልኩት። እንደ መጨረሻው ስራው ባይሆንም በጣም ጥሩ ነበር የሚሰራው። አደነኩለት ወዳጆችን። ከዚያ እንግዲህ እስክንድር ቀጠለ። እሱን ተከትዬ መጣሁኝ የአሜሪካን ሀገር። ሚዜ ሆነው እሱ ተመለሰ አግብቶ ወደ ፓሪስ። እኔ እዚሁ አሜሪካ ቀረሁኝ። ወደ ፈረንሳይ ሀገር አልተመለስኩም። በቀጥታ ወደ አዲስ አበባ ሄድኩኝ። ይሄ የሎ ድግሪን መወሰድ ነበረብኝ አንድ ፈተና ተቀምጬ ሕግ የሚሉትን ነገር ጠልቼዋለሁ። ትምህርቱ ማለቴ ነው። ምን ወሰደኝ እዚያልኩ? ለምንድን ነው ወደ አዲስ አበባ ተመለስኩኝ? እዚያ ትንሽ እንደሰነበትኩኝ እስክንድር መጣ። የእሱ ተቀባይ ሆንኩኝ። እስክንድር የመጀመሪያ የስል ኤግዚቢሽኑ ከተማውን በጠበጠው። ሌላ ነበር። ኢንትሮዲስ ያደረግኩት እኔ ነበርኩኝ። ያስተዋወቃ ያስተዋወቅኩት ሳንኪ። እዚህ ሀገር መኖር ትንሽ ከአማርኛ ጋር ያራርቀል ሳታስበው እንግሊዝኛው እየጣሰ ይገባል። ይቅርታ አድርግልኝ። አንተ ጋር ብዙ አልገጠመኝም፣ ገና አንድ ቃል መወርወሬ ነው። ዘመንና ቦታንም ጨምረህ ብዙ ሰዎች ሊያደምጡት የሚፈልጉ ትረካ ነው። ለቅምሻ እንደ ጓጉል አስቀራቸው ነው፣ አድማጮችን ለሌላ ቀጠሮ መስጠት ያልቀረም። የጀመርከውን ሀሳብ እንደ አጠቃልልኝና ግን እንደ ጓጓን እንደ ጣፈጠን ደግመን እንደምናገኝህ ለአድማጮች ቃል ገባለሁ። እሺ እና እስክንድር በአውሮፓ አቆጣጠር በአስራ ዘጠኝ መቶ ስልሳ ስድስት ልጁ አይዳ ኢትዮጵያ እንድትወለድ ሲጻፍ አንዳንዶች ኢትዮጵያ ዜጋ እንድትው ምናምን ያለ ያንን ያለ አይመስለኝም። ኢትዮጵያ እንድትወለድ ነው የፈለገው። እሷን ይዞ መጣ። የመጀመሪያ ኤክስፖዚሽኑን አደረገ። በጣም በጣም በጣም በታላቅ ደስታና አክብሮት ተቀበለለት የአዲስ አበባ ሕዝብ ኢትዮጵያዊውም ፈረንጁም። ይሄ ደግሞ አንድ እድል ነው እና በቃ መሰረተው እስክንድርን እዚህ ዓለም ውስጥ እንደ ሰዓሊ በእኔ አስተያየት ነው። ምልሱ ቢኖር ሌላ ነገር ይናገር ይሆናል። የለም እኔ ልናገርለት እኔ ይህንን ነው የማስታውሰው። ከዚያ ወደ አሜሪካ መጣ አስተማሪ ሆኖ ኢትዮጵያ የሚያስተምር ነበረ ስዕል ትምህርት ቤት። ወደ አሜሪካ መጣና ብዙ አፍሪካውያን፣ ብዙ የአሜሪካን ሰዎች፣ ብዙ ኢትዮጵያውያን አስተማረ። በኋላ ደግሞ በመጨረሻው እዚህ ላይ ትልቁ አንድ ሌሞ ሌላ ድል ከበደች ተማሪው ነበረች ከእሷ ጋር ተዋወቁ እሷም ወደደችው፣ እሱም እንዲሁ። እሷ ትነግራለች። አብረው እየረዳችው አንድ ትልቅ ፕሮጀክት ሰሩ። እሷ ለእሷ ልቅለታለሁ። እንግዲህ ይሄ ነው እስክንድር፣ አንዳንዱ ማረፊያ ቦታው አንኳር አንኳር የህይወት ገጠመኛችሁን ነው ያካፈልከን። ዘመንና ቦታን በጊዜ ውስጥ ተመልሶ ያሉትን እንመለከታለን። ከበደችው ወደ አንቺ ልመጣ ነው እንደ ተማሪው ኋላ ላይም ደግሞ አሁን በጋሽ ሰለሞን እንደጠቀሰው የተለያዩ ስራዎች ውስጥ አብራቸው የመሳተፍ የቅርብ ጓደኛም ሆነሽ ያየ ሻቸውን ገጠመኞች ጨምሮ ለታዳሚው የምታውቂውን እንዳካፈልሽ እስኪ ለአድማጮቻችንም ይህንኑ አካፊ፣ ዋና ዋና የምትያቸውን ኋላ ላይ በስፋት የምንመለስባቸውን ታሪኮች በመጠኑ ብታካፊ ነው። እሺ፣ አንኳር አንኳሩን ነው እንግዲህ የምነግርህ እንዳልከው የእኔ ንግግር ያተኮረው በተማሪና ባህሪ መካከል ሊኖር የሚችለውን ነገር በእኔና በሱ ግንኙነት አንጻር እንዴት እንዳየሁት እና እንዴት እንደነበረ ነው አንደኛ። ሁለተኛ እንደገና ደግሞ እስክንድርን እንደ ክፍል አስተማሪ ብቻ ሳይሆን በውጭውም ደግሞ እንደ መሪ እንደ መስመር አስያዥ ሆኖ ይሄ ሜንቶርሽፕ የሚሉት ነገር አለ አደለ። እንደዛው የነበረን ግንኙነት እንዴት ጠንካራ እንደነበረ ከዛ በኋላ ደግሞ አንተም እንዳነሳኸው ቀስ ሲል የእሱ ኩያ ነኝ ማለቴ ሳይሆን እንደ ጓደኛ መተያየት ጀመርን እና ከመጀመሪያው ጀምሮ እስክንድርን የተመለከትኩበት ዓይን ምን እንደነበረ ነው ለአድማጩ ለመግለጽ የፈለግኩት። የአውሮፓውን ህይወቱን ለእኛ እንዴት ያቀርብ እንደነበረ በታሪክ አይነት ነው እየጀመርኩት ያ ነገር እንደዚህ ላድርግ ብሎ ሳይል የራሱ ባህሪው ነው። አንድ ፊቱ ያለን ነገር ሲመለከት ወደፊት ደግሞ ቀደም ብሎ የሚያያይዛቸው ታሪኮች አሉ እና የነኛ ዙረት በጣም ልዩ ነገር ሆኖ ነበር የሚሰማኝ። አንድ አድማጮቹን ለማስታወስ የፈለግኩት ነገር እስክንድር ታሪክ ሲያወራ ወይ ደግሞ ነገሮችን ሲተነትን ከሀስ ከፈ መስመር ይዞ አይደለም የሚሄደው ወይንም ደግሞ ክፍል ውስጥ ስቱዲ ውስጥ ሆኖ ስራህን በሚመለከት አስተያየት ሲሰጥ በአጠቃላይ መፍትሄ እንዴት እንደሚፈለግ ነው የሚያስተምረው። ይሄ ደግሞ ትልቅ ነገር ነው። ከአንድ መምህር ከዛ በላይ የምትፈልገው ነገር የለም። አጠገብህ ያለውን የጎደለውን ነገር የምታሟላበትን ብቻ ሳይሆን የሚሰጥህ ከዛ በላይ በአጠቃላይ መፍቻውን ነው ያቀብልህ እና ያንን ነው ለአድማጭ ለማቅረብ የሞከርኩት እና ህይወቱ በዛ ውስጥ ይገባና እሱ የሄደበትን መስመር በሙሉ አብረን እንድትሄድ ያደርጋል። በሚነግር ታሪክ ለምሳሌ፣ ዳይ ሰለሞን ቅድም ፈረንሳይ ውስጥ እነ አንድሬ በርቶን ሱሪያሊስት የሚሏቸው የእንቅስቃሴው አንጋፋ የሚባሉ ሰዎች ናቸው። ከእነሱ ውስጥ አሁን ሳልቫዶር ዳሊን ብዙ ጊዜ ያነሳው ነበር። በህይወት ያውቃቸዋል። ሲናገር፣ የእነሱ ህይወት ውስጥ መልሶ ይከተሃል። ከዛ በኋላ አንተን የዛን ጥበብ ምን እንደሆነ ለማወቅ ጉጉት ላይ ይጥልሃል እና ህይወቱ አብሮ ይገባል ክፍል ውስጥ ስታገኘው እንደ መምህር ወደ ኋላም አዲስ አበባ ይሄዳል የልጅነቱ ታሪክ ውስጥ ይገባል መካፈል ነው እንደ መቋደስ አይነት ውሰደው ከዛ በኋላ ነው ጥበብህን ማስተካከል የምትሞክረው እንዴት ማየት እንደሚቻል ካስተማረ በኋላ አንዱ ይሄንን የመሰለውን የመስመር ያልተከተለ ግን በጣም ሰፋ ያለ እውቀት እንዴት ለተማሪዎቹ ማቀበል እንደሚችል ነው ለማሳየት የሞከርኩት። ሁለተኛ ከሰለሞንም ቀደም ሲል ገልጾታል። ለምሳሌ ፈረንሳይ ሀገር ውስጥ ሁለቱም በነበሩበት ጊዜ የሚያገኟቸው ሰዎች ፍልስፍናቸው ጠለቅ ያለ ነው። ማሹ የጥቁርነት መንፈስ ላይ ያተኮር ነው። እንደገና ደግሞ የአውሮፓውንም እጅ ያውታል። ያ ሁሉ ተጨምቆ ህይወት ውስጥ ይገባል እና ብዙ ሰዎች እስክንድርን ባንድ መፈረጅ ይፈልጋሉ። ለምሳሌ ስለ አውሮፓው ጥበብ ብቻ የሚያውቁ ሰዎች የነከሌ ነከሌ ፍልስፍና እሱ ስራ ላይ ተጽዕኖ አለበት ለማለት ይፈልጋሉ። የተወሰነ ጎኑን የሚያውቁት ደግሞ ሌላ ጎኑን ብቻ ለማጉላት ይሞክራሉ። እኔ የተገነዘብኩትን ነገር ነው ማቅረብ የፈለኩት። ከጠቀስኳቸው ነገሮች አንዱ ለምሳሌ ላሊበላ ሲሄድ ቤተ ክርስቲያኖቹ ውስጥ የሚሰሩትን የባህላዊ የስዕል አሰራሮች እንዴት እንደተገነዘበ ያ ደግሞ እሱ ሕይወት ውስጥና ስራ ውስጥ እንዴት እንደገባ እና ተጽዕኖ ምን ያክል እንደሆነ እንደገናም በተለይ ደብተራዎች የሚሰሯቸው እንደ ክታብ አይነት ነገሮች ውስጥ ያሉ ምስሎች፣ ጽሁፎች፣ ቅንብር እሱ ስራ ውስጥ ያለውን ተጽዕኖም ለማየት የገባኝን ያክል ምን ያክል ዓለም አቀፋዊነት ባህሪ እንዳለው ስራው እሱን ለመግለጽ ነው የሞከርኩት። መልካም እንደው በስርቆሽ የመስኮት የእስክንድርን ሕይወት በትንሹ እንድታቃምሱን የፈለግ ነው። ታሪክ የበለጠ እያጓጓ የበለጠ ምንድን ጠይቅ የሚያደርግ ነው። እንዳልኩት በመግቢያዬ ለቅምሻ ያህል ነው ይሄ ዝግጅት። የስነ ጥበብ ሙዚቃ፣ የሕይወት ገጠመኞች ፍልስፍናና አመለካከቱን ጨምሮ እስክንድር ቦጎሲያን ማን ነበረ? ምን አይነት የጥበብ ፍሬዎችን ትቶስ አለፈ? እንደ ጓደኛ እንደ ቅርብ ሰው የምታውቁት ምን ይመስላል? በሚቀጥለው ሰፋ ባለ ውይይታችን የምንመለስበት ይሆናል። ሰለሞን ዴሬስ ሳ ከበደች ተክላብ እንግዶቼ ለጊዜያችሁ ሁለታችሁንም አመሰግናለሁ። እግዜር ስጥልኝ። እናመሰግናለን። እናመሰግናለን። እኔም አመሰግንሃለሁ። ይክና